Of America POA. yeah the America dims radio ሰላም፣ ጤና ይስጥልን። እንደምናመሻችው የዛሬ መስከረም ሶስት ቀን 2008 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። መልካም አዲስ ዓመት አድማጮቻችን። መቼም በበዓል ማግስት ቤቱ ሙሉ ነው። እኛም መሰናዷችን እንዲሁ። ዛሬ ምሽት የሳምንቱ መጨረሻ የበዓል አከባበርን የተመለከቱ ዘገባዎች ይዘናል። ስሜ ለምለም፣ እንዴት ነው አዲስ ዓመት እንዴት ተቀበልሽው? አዲስ አበባ በጣም ደስ የሚል ነው። ደስ ብሎኝ የተቀበልኩት። ሹሩባ ደግሞ ተሰርተሻል፣ የባህል ልብስም ለብሰሻል። ሹሩባዬም ልብሴ ምናምን ያበሻ ነኩት። የተፈጥሮ አካባቢ ሳይንስና ሕይወት ዝግጅትም ለምሽቱ ከያዝናቸው ሳምንታዊ ዝግጅቶች አንዱ ነው። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች እናሰማ። ጤና ስጥልኝ እንደምናመሻችሁ። እንኳንም ለአዲሱ ዓመት አደረሳችሁ። ዜናዎችን ማሰማችሁ አሉ አከበደ ነኝ። በኤርትራ የሚገኙ አራት በትጥቅ ትግል የተሰማሩ ንቅናቄዎች የጋራ ጥምረት ከፈጠሩ ጥቂት ቀናት በኋላ ከአራቱ ቡድኖች የአንዱ መሪ ወደ ኢትዮጵያ መግባታቸው ተዘገበ። እነህ ቡድኖች ባለፈው ሳምንት ሰኞ ነው የጋራ ንቅናቄውን መመስረታቸው የተዘገበው። የጋራ ንቅናቄው የመሰረሱት አራት ድርጅቶችም የአፋር ድርጅቶች የጋራ ንቅናቄ፣ የትግራይ ሕዝብ የጋራ ንቅናቄ፣ የአማራ ሕዝብ የጋራ ንቅናቄ ና የአርበኞች ግንቦት ሰባት ንቅናቄ መሆናቸው ተዘግበዋል። አራቱ ድርጅቶች በጋራ የመሰረቱት አዲሱን ንቅናቄም አንድ አገር አድን የጋራ ንቅናቄ ሲሉ መጥራታቸው ተመልክቷል። የኢትዮጵያ አገር አድን የጋራ ንቅናቄ ሲመሰረትም ዶክተር ብርሃኑ ነጋን በዋና ሊቀመንበርነት አቶ ሞላ አስገዶምን በምክትል ሊቀመንበርነት መምረጡ ሲታወስ ከአራቱም አባል ድርጅቶች የተውጣጣ አገር አድን ሰራዊት መቋቋሙ ተመልክተዋል። በዚህ ላይ ሰፋ ያለ ዘገባ በምሽቱ በምሽት ሶስት ሰዓት በሚቀርበው ፕሮግራማችን ይኖረናል። የሶማሊያ እስላማዊ ጽንፈኛ ቡድን አልሻባብ ሶማሊያዊቱ የሂራን ግዛት ለሶማሊያ መንግስት ሰልለዋል ከኢትዮጵያ ወታደሮችም ጋር ግንኙነት ፈጥረዋል ወይም አላቸው። በሚሊዮን እጅላቸውን ሁለት ወንድማማቾች አንገት በመቅላት ገድለዋል። የሟቾቹ ቤተሰቦች እንደ ገለጡት የተቀሉት የ ሀያ ና የ ሀያ አምስት አመት እድሜ ያላቸው ሁለት ወንድማማቾች አስከሬን ከቡሎ ባርዴ ከተማ ስልሳ ኪሎ ሜትሮች ርቃ ባለችው የራስዎ መንደር ነው ተጥለው የተገኙት በትናንትናው እለት ሁለቱ ወጣቶች ባለፈው ሰኞ የኢትዮጵያና የሶማሊያ መንግስት ወታደሮች የሂራን ግዛቷን የቡቃ ቃብሌ ከተማ ድንገት ለቀው በወጡ ጥቂት ሰዓታት ውስጥ በከተማዊቱን በተቆጣጠሩት የአልሻባብ ተዋጊዎች ነው የታሰሩት። ሁለቱ ሰዎች የኢትዮጵያና የሶማሊያ መንግስት ወታደሮች ባለፈው ነሐሴ ሶስት ቀን ይችኑ ከተማ ከአልሻባብ እጅ ባስለቀቁበት ወቅት በአካባቢ ይኖሩ እንደነበርም የሆኑ መንደሪቱ ነዋሪዎች ለአሜሪካ ድምጽ የሶማልኛ ቋንቋ አገልግሎት አመልክተዋል። ለደህንነታቸው በመስጋት ስማቸው እንዳይገለጥ የጠየቁ የአካባቢው ነዋሪዎች አክለውም ከሁለት ወንድማማቾች አንዱ በቅርቡ ሁለተኛ ደረጃ ትምህርቱን ያጠናቀቀ ወጣት ሲሆን ሌላኛው ስርዓት እንደነበር ገልጠዋል። በሌላ የሶማሊያ ዜና በዩናይት ስቴትስ ነዋሪ የሆኑ የሶማሌ ማህበረሰብ አባላት መሪዎች የዩናይት ስቴትስ የአገር ውስጥ ደህንነት ጥበቃ መስሪያ ቤት ሆምላንድ ሴኪሪቲ በስህተት በሽብር ተጠርጣሪዎች ስም ዝርዝር ውስጥ አስገብቶናል የሚል ቅሬታ ያሰሙ ሰዎችን ጉዳይ ለመመርመር የወሰደውን እርምጃ ወድሰዋል። ከ አስራ አራት ዓመታት በፊት በዩናይት ስቴትስ የደረሰውን የመስከረም አንዱን የአሸባሪዎች ጥቃት ተከትሎም በመቶዎች የሚቆጠሩ የሶማሌ የተዋለ ተወላጅነት ያላቸው ሰዎች ላለፉት በርካታ ዓመታት በስህተት ከዚህ ከሽብር ተጠርጣሪዎች መዝገብ ገብተዋል ሲሉ የማህበረሰቡ መሪዎች አመልክተዋል። በብዙ ሺዎች የሚቆጠሩ የሶማሌ ተወላጆች ወደሚኖርባት የመካከለኛው ምስራቅ ዩናይት ስቴትስ ሚኒያፖሊስ ያመራው አንድ የዩናይት ስቴትስ የአገር ውስጥ ደህንነት ጥበቃ መስሪያ ቤት ቡድን ከተባለው ጉዳይ ጋር ተያይዘው ለሚነሱ ችግሮች እልባት ለመሻት ከማህበረሰቡ አባላት ጋር ሰፊ ስብሰባ አካሂደዋል። ስማቸው ከተባለ የሽብር ተጠርጣሪዎች መዝገብ በመስፈሩ ምክንያት በርካታ የሶማሊ ተወላጆች በአውሮፕላን ተሳፍረው ከቦታ ወደ ቦታ የመዘዋወር ችግር እንደሚገጥማቸውም አመልክተዋል። በመጨረሻም የተባበሩት መንግስታት ድርጅት ከፍተኛ ስደተኞች ኮሚሽነር ዜድ ራድ አልሁሴን ዓለም አቀፉ ማህበረሰብ ጦርነትና የሚደርስባቸውን ወከባ በምሸሽ ከሶሪያና ከሌሎች ሀገሮች የተሰደዱትን በብዙ መቶ ሺዎች የተቆጠሩ ስደተኞች ለመቀበል ጥረት አላደረገም ሲሉ ተችተዋል። ከፍተኛው ኮሚሽነር የመንግስታቱ ድርጅት የሰብአዊ መብት ምክር ቤት ለሶስት ሳምንታት ያህል የሚያካሂደውን ስብሰባ የከፈቱት በዚሁ መንፈስ እንደነበርም ተዘግቧል። በስደተኞቹ ጉዳይ ላይ የተጠናቀረ ዘገባ ከምሽ ሶስት ሰዓት ላይ በሚቀርበው መደበኛ ዝግጅታችን በስፋት እናቀርባለን። አድማጮች የሰዓቱ የዓለም ዜና ያው ነበር። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሰዓት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። መስከረም አንድ ቀን የእንቁጣጣሽ ዕለት ማለት ነው። ዘጋቢያችን ግርማይ ገብሩ በመቀሌ ከተማ ተዘዋውሮ በዓሉን እንዴት እያከበሩት እንደሆነ የከተማዋ ነዋሪዎች ተዘዋውሮ አስቃኝቶናል። ኢትዮጵያውያን የሚያከብሩት የአዲስ ዘመን መለወጫ የዘመን አቆጣጠር ሌሎች ሀገሮች በብዛት ከሚከተሉት ፍልስፍናዊ ሳይሆን መጽሐፍ ቅዱሳዊ መነሻ እንዳለው በመቀለ የቅዱስ ሚካኤል ካቴድራል አባታችን ሊቀሊቃውንት ያሬድ ካሳ ይናገራሉ። ይኸው የኢትዮጵያውያን የአዲስ ዘመን ለምን ያቆጣጠር መነሻ ተፈጥሮ ካመቻቸችው ገጽታ ጋርም እንደሚዛመድ ይገልጻሉ። ይኸውም የአዲስ ዘመን መለወጫ ከረምት አልፎ መሬት በልምላሜና በአደይ አበባ ተውባ የምትታይበት ወቅት መሆኑ ራሱ ይመሰክራል ብለዋል። የመቀለ ከተማ ነዋሪዎች አዲሱን አመት እንዴት ተቀበሉት? በዓሉን በምን አይነት መልኩ እያከበሩት ነው? የገበያ ሁኔታውስ ምን ይመስላል የሚለውን አስቃኛቸዋለሁኝ። መቀለ ከተማ ውስጥ ሀበሻ 200 የሚባል የባህል ምግብ ቤት አለ። ሶስት ወጣቶች ሆነው ነው ያዘጋጁት። ብርሃነ ኃይለስላሴ እና አዲሱ ይባላሉ። መጀመሪያ እንኳን አደረሳችሁ እንኳን አብረ በሰላም አደረሰን ይህንን አዲስ አመት እንዴት ተቀበላችሁት? እስኪ ያው አዲስ አመት ሁሌ ጥሩ ነው እና ሙዚቃ አለ፣ ብዙ ዝግጅት አለ። እንግዳው ለመስተናገድ ያው በደንብ ጥሩ ጊዜ ለማሳለፍ እንግዳው ደስ ብሎ በደንብ ተስተናግዶ እንዲሄድ ያው ተዘጋጅተናል። በአዲስ አመት ግን የተለየ ዝግጅት አላችሁ? ምን አዲስ ነገር አቅዳችኋል? በአዲስ አመት እንግዲህ አዲስ እቅድ አለን። ዋናው እቅዳችን ምንድነው? በ2007 የሰራ ናቸው ጠንካራ ክንዋኔዎች አሳልፈናል። አሁን እነሱ እንዳለ ሆኖ ያልተገበር ናቸው ደግሞ በሰርቪሱ ጉዳይ እንግዳው ከማዝናናት ባህላዊ ምግብ ቤት ነው። ስለዚህ ባህላዊነቱ የሚገልጽ ኢትዮጵያ ዊነታችን መስተንግዶ በደንብ የሚያንፀባርቅ ቱሪስቶች፣ ከአዲስ አበባ የሚመጡ እንግዶች፣ ከተለያየ ክፍለ ሀገር እዚህ መቀሌ የሚኖሩ እንግዶቻችን ለማስተናገድ ብዙ ንድፍ ነድፈናል። በማህበረሰቡ ደግሞ አንዳንድ ተሳትፎ ለማድረግ ወላጅ የሌላቸው ህጻናት ሶስት ተማሪዎች ለማስተማር አቅደናል። አሁን ተረክበናል ሶስት ተማሪዎች እና እነዚህ አቅመ ደካማ የሆኑ እዚህ አካባቢያችን ያሉ ደግሞ ብርድ ልብስ በመግዛት እነሱን ከኛ ጋር ተቋዳሽ እንዲሆኑ ይህንን ለማሳለፍ ነው ያለን። ሌላ ደግሞ የገበያ አድማሳችን ከነበረው ለማስፋት የተለያዩ የገበያ ትስስር በማድረግ ጥሩ ዝግጅት አድርገናል። አዲስ አመት እንግዲህ የሰላም የብልጽግና የእድገት እንዲሆንልን ነው የምንመኘው ለመላ ኢትዮጵያ ከሁለት ሺህ አበሻ መልካም ምኞታችን እንገልጻለን። በጣም ነው እናመሰግነው። እስኪ መምህር ራስዎን ያስታወቁኝ። መጀመሪያ የት ነው ያለ? ነው ስሜ ተፈራ ሐድጉ እባላለሁ መቀሌ ከተማ ውስጥ ደሚኖስ የሚባል መዝናኛ ቦታ ላይ ነው ያለ። ነው እስኪ መምህር እንዴት ነው ያለፈው አመት እንዴት ነበረ? ይህንን አዲስ አመት እንዴት ተረከቡት? ጊዜ ቆሞ አይጠብቅም። ገንዘብ በባንክ ሊቀመጥ ይችላል። ንብረትም ሊጠበቅ ይችላል። ጊዜ ግን ሁልጊዜ ተለዋጭ ነው። ስለዚህ ያለፈው አመት 2007 አልፈዋል። ጥሩ ነገሮች ነበሩት፣ አንዳንድ ደግሞ የማይመቹ ነገሮች ነበሩት። ለምሳሌ የአየር ንብረት ለውጥን ብንወስድ በኢትዮጵያ በትግራይ አካባቢ ዝናብ እጥረት እንደነበረ በተለይ ሰኔና ሐምሌ ላይ ዝናብ እጥረት ነበረ። በተለያየ አካባቢ ዝናብ እጥረት እንደነበረ ነው ያየሁት። ዘግይቶ ግን ጀምረዋል። በተቻለ መጠን ግን ሰላማዊ በሆነ መንገድ ተማሪዎች ትምህርታቸውን ተፈትነዋል። ምርጫም ነበረ፣ ጉባኤዎቹም ነበሩ። ሁሉም ጉባኤዎች በሰላማዊ መንገድ እንደተጠናቀቁ በጠንካራ ጎኑ የሚታይ ሲሆን በዝናብ እጥረት ምክንያት ግን አንዳንድ ዘግይተው የሚደርሱ ሰብሎች በጊዜ መድረስ ስለማይችሉ፣ በዛ ላይ አንዳንድ ችግሮች ሊከሰቱ ይችላሉ ብዬ አስባል። እንንን አዲስ ዓመት እንዴት ነው የተቀበሉት? ምን ሊሰሩበት ነው ያቀዱት? እኔ እንግዲህ እንደ ዜጋ እድሜም እየሄደ ስለሆነ እንደ ትምህርት ባለሙያ ያለው የትምህርት ጥራት ተማሪዎችን እና መምህራንን የስራ ባልደረቦችንም በተቻለ መጠን እየተግባባን እየተናበብን ተማሪዎች ብቃት ይዘው እንዲወጡ ነው ዝግጅት እያደረኩ ያለሁት በግሌ በድርጅቴም። እንደገና ደግሞ ሰው በስርዓትና በልክ እንዲሄድ ለምሳሌ አመት በዓል ሲመጣ ምንድን ነው አላግባብ ወጪ ያወጣል፣ ከዛ በኋላ ኪሳራ ውስጥ ይገባል። እና ሁኔታዎች ሲፈጠሩ ለምሳሌ የአየር ንብረት ለውጥ አጋጥሟል። አሁን ብዙ ማባከን የለብንም በቁጠባ መሄድ እንዳለብን የማገኘውም ነገር ለራሴም ለቤተሰቤም ለወገኖችም በቁጠባ መኖር እንዳለብን ነው መክረ ሁለተኛ ነገር ደግሞ በመደማመጥ በመግባባት መኖር ያስፈልጋል። ካልተደማመጡ መግባባት አይኖርም። ከተግባቡ ግን መፍትሄ ሊመጣ ይችላል። ችግሮችን ቢያጋጥሙ፣ ስምሽን እስኪ ንገረኝ። ስሜ ለምን ለምለም፣ እንዴት ነው? አዲስ አመት እንዴት ተቀበልሽው? አዲስ አመት በጣም ደስ የሚል ነው። ደስ ብሎኛል የተቀበልኩት። ሹሩባ ደግሞ ተሰርተሻል፣ የባህል ልብስም ለብሰሻል። ሹሩባይም ልብሴ ምናምን ያበሻ ያልኩት። በዚው አመት ምንድን ነው የምታቂጅው? አዲስ አመት ሁሌ አዲስ ነገር ታስባለ። ካሰብኩ አንተ እግዚአብሔር ይመስገን። አሁን በመቀለ ቡሉ ናይል ባርና ሬስቶራንት ነው ያለሁት። እስኪ ማልበል ስሜ ንጉስ እባላለሁ። የቡሉ ናይል ባለቤት አቶ ንጉስ እንኳን አደረሰዎት። እንኳን አብረን አደረሰ። በዓሉ እንዴት ተቀበሉት? በዓሉ በጣም ደስ ይላል። ሁለት ሺህ ስምንት አዲስ ዓመት በጣም ደስ ይላል። አሁን ሞቅሞቅ እያለ ነው በመቀሌ ከተማ እና ጥሩ ነው ብለን እናስባለን። የዋጋ ሁኔታ እንዴት ነው እስኪ የገበያ ሁኔታ እንዴት አዩት? የበግ ዋጋም ሊሆን ይችላል፣ የዶሮም ሊሆን ይችላል። ሌላውንም የሽንኩርት፣ የቲማቲም እንዴት አዩት? እንዴት አገኙት? አው የገበያ ሁኔታ ትንሽ ዘንድሮ አንዳንድ ነገሮች ይወደዳሉ ግን እንደ አዲስ አመት መጠን ደግሞ ሰው ለመደሰት ስለሚፈልግ ያው እንዳለው ሁኔታ ጥሩ ነው ብዬን አስበው አሁን በዋነኝነት የተወደደው የትኛው ነው በጎች ትንሽ ይወደዳሉ ፍየል ነገር እንደዚህ ዶሮም ያው 200 220 180 ነው የደረሰው ውድ ነው ማለት ይቻላል እንዴት ነው ግን ስራውን ግን እየቻላችሁት ነው ጥሩ እየሄደላችሁ ነው እንዴት ነው ጥሩ ነው እንቅስቃሴ። አሁን በተለይ እንደዚህ ከአሸንዳ እንደዚህ አዲስ ዓመት ጥሩ እየተንቀሳቀስን ነው። ለቀጣይም ጥሩ ይሆናል ብለን እናስባለን። አሸንዳው እንዴት ነበር? እስኪ ስለ አሸንዳ ከነስላይቀር አሸንዳ በመቀሌ በጣም ደስ የሚል ዝግጅት ነበረ። ምክንያቱም በየአመቱ በመቀሌ የሚከበር የአሸንዳ በዓል አለ። በዚህም እኛ ጋም የተወሰነ ዝግጅት ነበረ፣ የባህል ዘፋኞች እነደበሳይ ምናምን ማለት ነው እና መቀሌ በአሸንዳ በጣም ልዩ ውበት ነው ያለው ብዬ ነው የማስበው። በቀጣይም ከዚህ የተሻለ ይሆናል ብለን እናስባለን። ኢትዮጵያውያንም የሆኑ የትግራይ ተወላጆች አሸንዳ መጥተው መቀሌን ቢያሳልፉ ነው እኛ እግረ መንገዴን የማስተላልፈው ማለት እንግዲህ አቶ ንጉስ መልካም አዲስ አመት ይሁንልዎት። ለአንተም ለሁሉም የኢትዮጵያ ሕዝብ መልካም አዲስ አመት ማለት ፈልጋለሁ። አመሰግናለሁ። እንግዲህ አድማጮቻችን፣ በመቀለ ከተማ በተለያዩ አካባቢዎች ሕዝቡ በዓሉን እንዴት እያከበረ እንዳለ ነው እንግዲህ እየቃኘው ያለሁትና ኢትዮጵያውያን እንደሚታወቀው በበዓል ጊዜም ይሁን ከዛ ውጭ በመተጋገዝ እንደሚኖሩ እናውቃለን። በተለይ ደግሞ በበዓል ጊዜ ጎረቤት በግ እንኳን ቢያርድ ከድሎቱ ቅመሱ ማለት ወይም ደግሞ ያለውን ተካፍሎ መብላት፣ መጠጣት ለዘመናት የቆየ ባህሉ እንደሆነ እናውቃለን። በዚሁ መልኩ ተምሳሌት የሆኑ ወጣቶች አሉ። እስኪ ወጣቱ አለ ከኔ ጋር ዛሬ ምንድን ነው እያደረጉ ያሉት የሚለውን ነገር ይነግረናል። አመሰግናለሁ። ጄቢ ኪንጎ እባላለሁ፣ የሙዚቃ ስሜ ነው። ሙሉ ስሜ ንጉስ ገብረ እግዚአብሔር እባላለሁ። ዛሬ ያደረግን ያለነው ፋሚሊቻቸው የሌሉ ቢኖሩም አቅም የሌላቸው አብረን ከነሱ ጋር እያሳለፍን ነው እና በጣም ደስ ብሎን አሁን ያለን ወጣቶች ነው እስከ ሰላሳ ያለ እድሜ ያለን ወጣቶች ነው ያለነው። በብዛት ኢንተርቴንመንት ላይ ያለን ሰዎች ነን። በቪዲዮን፣ በሙዚቃውን ምናምን እና በዓሉን ለማክበር ሽርጉድ እያልነው እንግዲህ እነሱ ጋር ልክ ስድስት ሰዓት ሲል የእግርና የጸጉር መታጠብ እነሱን ፕሮግራም አለን። ልክ ስድስት ተኩል ላይ ምሳ ሰዓት እንጀምራለን ማለት ነው። ሀሳቡ እንዴት መጣላችሁ? ማን ነው ያነሳው ሀሳቡ? ገንዘቡስ እንዴት ነው የተውጣጣው? ሀሳቡ የቆየ ነው። እኔ ነበር ያሰብኩት ከሁለት ዓመት በፊት ነበር የታሰበው። እቅዱ ድንገት ያኔ ያጋጥመው አንዳንድ ነገሮች ነበሩ። እነሱን ችግሮች በማለፍ አሁን በቀላሉ ከየኪሳችን አንዱ አምሳ ብር ያወጣል። አስርም አለ መቶም አለ እስከ አምስት መቶ ማክሲመም ያወጣን ሰዎች አለን። ይህንን ተዋጥቶ የደረሰልን ለሃያ አምስት ሰው ነበር ያቀድ ነው ሰው ጓዶቻችን ሰምተው በረከቱ መካፈል እንፈልጋለን ብለው አሁን እኛ ጋር ፓርቲስፔት አድርገው ብሩ ስለበዛ ወደ አምሳ ሰዎች የሚያህል ነው ለዛሬ ምሳ ያዘጋጀ ነው እና ሀሳብ የመጣልን አመት በዓል ፋሚሊ የሌለው አለ እና እንዳይሰማቸው፣ እኛም የነሱ ወገን የነሱ ቤተሰብ እንደሆንን ለመግለጽ እነሱን ፍቅር ለመግለጽ ነው። ዋና ምግቡ ሳይሆን ዋናው እነሱ ጋር መዋላችን ጊዜያችን ሰጥተን እነሱ ጋር መሆናችን ነው ዋናው ነገር ማለት ነው። ጄቢ ይሄ ነገር እንዴት ነው ለወደፊቱ የሚቀጥል ነገር ይመስልሃል? ወይም ደግሞ እንደ አንድ ተቋም የምታስቀጥሉት ነገር ይመስላል ወይስ ምንድን ነው ያቀዳችሁት? እቅዱ ረዥም ነው። አሁን ጀምረ ነዋል። ምንድን ነው አንድ ፎቅ ለመውጣት ዘለ አት ወጣም ይባላል። አንድ ስቴፕ አለ ደረጃ፣ ሁለተኛ ስቴፕ ረግጠህ ነው አስረኛ ፎቅ መድረስ የምትችለው። እና አሁን እቅዳችን በጣም ትልቅ ነው። ጀምረ ነዋል፣ ግን የቻሪት ክለብ ሪትም የሚለው አብሪቤሽን ነው ሪትም አር ዋይ ቲ ኤች ኤም ሬዝ ዩርሰልፍ ቴ ሄልፕ ማንካይንድ የሚል ይዘት ያለው ነው። ራስ ሰው ሆነ ያው ሰውን ማገዝ ለወደፊቱ ራሳችን በጣም እየቻልን ሰውን እያስተባበርን ይህንን ደግሞ ቀጣይነት እንዳለው ነው። ወደፊት ሜይ ቢ ለፋሲካ፣ ለገና ፕሮግራም አለን። እንደዚህ እያለን ብቻል በየወር መሆን ይችላል፣ ግን ተለቅ ማለት ካለበት በሁለት ሲዝን በአመት አድርገን እንደመቀጠል አስበናል። እንግዲህ ከእግዚአብሔር ጋር ይህ ፕላን አድርገን ጄቪ ኪንጎ። እንኳን አደረሰ፣ አዲሱ አመት ደግሞ የሰላምና የስኬት አመት እንዲሆንልህ እመኛለሁኝ። በጣም ነው የማመሰግነው። አሜን። እኔም አመሰግናለሁ። ለቪኦኤ አባሎችም ለግርምሽላንተም እንግዲህ አመቱ የሰላም፣ የፍቅር፣ የጥና የብልጽግና ይሆንልን። ያው የተባረከ ሰምት እንደምል ተስፋ እናደርጋለን። እግዚአብሔር ይስጥልን። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1430 መካከለኛ ሞገድ የሚተላለፈው ስርጭት እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ተከታዩ የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢው ሰለሞን አባት አዲስ አይነት የሰው ልጅ ምንጭ የተባለ ዝርያ ደቡብ አፍሪካ ውስጥ መገኘቱ ዛሬ ይፋ ሆነ። የግኝታቸውንና የምርምራቸውን ሪፖርት ኢላይፍ መጽሔት ላይ ያወጡትና ዛሬ ለጋዜጠኞች ጆሐንስበርግ ላይ መግለጫ የሰጡት ሳይንቲስቶች የዝርያውን ስም ኦሞና ሌዲ ሲሉ ጠርተውታል። የሰው ልጅ ዝርያ አንቀልባ የዓለም ጥብቅ ውርስ እየተባለ በሚጠራው ከጆሃንስበርግ ወጣ ብሎ በሚገኙ የራይዚንግ ስታር አካባቢ ተያያዥ ዋሻዎች ውስጥ ነው ቅሪታ አካሉ የተገኘው። የጋውተንግ ጠቅላይ ግዛት አስተዳደር ምክር ቤት አባሉ ሌቦንግ ማይሌ ለሳይንስና ለግኝቶች ለታሪክና ለእውቀት ክሬድል ኦፍ ሂውማን ካይንድ ለሚባለው አካባቢ የ1992ቱ ዓ.ም በዓለም ቅርስና ውርስነት መዝገብ ዛሬ አንድ ሌላ ቁልፍ የሆነ ቀን ነው። ከዚህ ግኝት በፊት የተገኙት አጽሞች የሰው ልጅ ምንጭ ለመሆናችን በታሪክ መዛግብት ላይ በጉልህ ያሰፍሩናል። በእነዚያ ለመድረስና ለመዝለቅ አስቸጋሪ በሆኑ ዋሻዎች ውስጥ የተገኙት አጽሞች የ1500 አካባቢ ኦሞናሌዲዎች እንደሆነ ቢገመትም ዕድሜያቸው ስንት እንደሆነ ገና በግልጽ አልታወቅም። በእርግጥ ይህ ዝርያ ከነሉሲ አይነቶቹ ዝርያዎች የተለየ ቢሆንም እንግዲህ ማን ይሆን የሰው ዘር መገኛ ኢትዮጵያ ወይስ ደቡብ አፍሪካ? የመጪ ውይይቶቻችን ርዕስ ይሆናል። ስ የአየር ንብረት ለውጥ ግብርናችንንና የተፈጥሯችንን ምህዳር ዛሬ እያመሳቀለ ነው። ዛሬ አሁን እየረበሸ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ፣ አንኮሬጅ አላስካ፣ ነሐሴ 2007 ዓ.ም የዩናይትድ ስቴትስ የተፈጥሮ አካባቢ ጥበቃ መስሪያ ቤት እንዲህ አለ። የዓለማችንን መጋል ለማቆም የሚያስችል አንዳች የተግባር እርምጃ ካልተወሰደ የሚከተለው አደጋ እስከዚህ ምዕተ ዓመት ማብቂያ በሚሊዮኖች የሚቆጠሩ አሜሪካውያንን ይገድላል። በሀገሪቱ ጥሪት ላይ የሚደርሰው ጉዳት በትሪሊዮኖች ዶላሮች የሚገመት ይሆናል። ኢፒኤ የተፈጥሮ ጥበቃ ኤጀንሲው የሚጠራበት ምሕፃር ነው። የዛሬ ሶስት ወር አካባቢ ባወጣው ሪፖርቱ የሚያጠረቁ እርምጃዎች ካልተወሰዱ 2100 ዓመተ ምህረት ሲብት የዓለም ሙቀት አሁን ካለው እስከ 5 ዲግሪ ሴልሽየስ ሊጨምር እንደሚችል አስጠንቅቋል። አያድርገውና ይህ ትንቢት የሚነገረው እጅግ ባለጠጋ፣ እጅግ ኃያል፣ እጅግም ባለመላ ስለሆነችው ስለ አሜሪካ ነው ቀን ሞላ ጎደለ እያሉ በድህነት ሰቀቀን ውስጥ ለሚኖሩ የሚመኩበት ጉልበት ለሌላቸው ደግሞም መላ ቢያውቁ እንኳ ማጣፊ ያላጠራቸው ድሆች 2050 ዓ ም 60 7 2100 ዓ ም ምን ሊመስል እንደሚችል መገመት የሚያቅተው ይኖር ይሆን ለማንኛውም የኤፒዋ ዳይሬክተር ጂና ማካርቲ ምክር አላቸው። በያዝ ነው ምዕት ዓመት መጨረሻ ላይ በአስሮች ሺዎች የሚቆጠሩ አሜሪካውያኖች ህይወቶችን ከጥፋት መታደግ እንችላለን። በየአመቱም በብዙ መቶ ቢሊዮኖች የሚቆጠሩ ዶላሮችን ከብክነት ማዳን እንችላለን። ይሁን እንጂ ፈጥነን መንቀሳቀስ ይኖርብናል። በፈጠንን ቁጥር ለአሜሪካና ለመጪ ትውልዶቿም ይበልጥ የሚበጅ ተግባር እንፈጽማለን። ሪፖርቱ የተዘጋጀው በአካባቢ ጥበቃ ኤጀንሲውና በበርካቶች ነፃ የሆኑ ላብራቶሪዎች ነው። በተካሄደው ጥናት መሰረት አዝማሚያዎች በዚህ ከቀጠሉ የካሊፎርኒያ ድርቅ እየባሰበትና እየተበራከተ ይሄዳል። የአሜሪካ ምዕራባዊ አካባቢዎች በዱር ሰደድ እሳት መቃጠላቸው እየባሰ ይሄዳል። ምስራቃዊው ክፍል ደግሞ በበረቱ ማዕበሎችና የከበዱ ዶፍ ዝናቦች ይጥለቀለቃል። ብዙ እጅግ በጣም ብዙ ሳይንቲስቶች የሚስማሙበት ሀቅ ይህንን የተፈጥሯችንን አካባቢ መመሳቀል የሚያስከትለው የሰው ልጅ ተግባራት የከርሰ ምድር ዘይትና ከሰልን በገፍ መጠቀም ነው። መሬት በዚህ ሁኔታ በአጭር ጊዜ ባድማ እንዳትሆን ይፈራሉ። የፊታችን ከኅዳር 20 እስከ ታኅሳስ 1 2007 ዓ ም ዓለም ፓሪስ ላይ ይገናኛል። የተባበሩት መንግሥታት ድርጅት የአየር ንብረት ጉባኤ ነው። በብዙ ጉጉት ነው እየተጠበቀ ያለው። ዛሬ ያለ አጋጅና ያለ ሃይባይ ራሱን እንዳሻው እያጠፋ ላለ ዓለም አንዳች ማሰሪያ ሕግ አስገዳጅ ውል ይወጣል ተብሎ ተስፋ ተጥሏል። ስምምነቱ እውን ከሆነ ከአምስት ዓመታት በኋላ በ2020 ዓ ም ማለት ነው፣ በፈረንጀ ዘመን ቆጠራ ወደ ኃይል ይገባል። በድንጋጌው ቹ መሠረትም የዓለም የሙቀት መጠን ከ2 ዲግሪ ሴልሺየስ እንዳይበልጥ ለማድረግ የሚያስችል የተግባር እርምጃ ይጀመራል። ወደዚያ ስምምነት ስለሚያደርሱ ነጥቦችና ድርድሮች ለቪኦኤ የተናገሩት የመንግሥታቱ ድርጅት የአየር ንብረት ጉዳዮች ባለሙያ ካሲፍሊን እንዲህ ይላሉ። And within this discussion is the series of, of what are the levers that countries need to be able to <laughs> to <achieve> <laughs> <ambitious> <laughs> ገፊ ኃይሎች ምንድን ናቸው? የገንዘብ አቋምስ ምን ይመስላል? የአቅም ግንባታ ክፍሎች ምን ይሆናሉ? ሀገሮች የሚፈልጓቸው የቴክኒክ አካላት ምንድን ናቸው? የሚሉ ናቸው። ከፓሪስ የዓለም ጉባኤ በፊት በርካታ በተፈጥሯችን አካባቢ ላይ የሚመክሩ ስብሰባዎች እየተጠሩ ነው። ባለፉ ቅርብ ቀናት የተካሄደው የአላስካው ስብሰባ የቅርብ ጊዜው ነው። ዛሬ ከትላልቆቹ ጉዳዮች አንዱ የገንዘብ ጥያቄ ነው። ሀገሮች የዛሬ ስድስት ዓመት በተስማሙት መሠረት ከአምስት ዓመታት በኋላ ክፍያው የሚጀመር በዓመት መቶ ቢሊዮን ዶላር ከመንግሥትና ከግል ምንጮች ማዋጣት አለባቸው። አፍሪካና እስያ የደሴት መንግሥታትም ከአየር ንብረት ለውጡ ጋር እንዲለማመዱና አብረው መዝለቅ እንዲችሉ የሚፈለግ ገንዘብ ነው። ከሁለት ሳምንታት በኋላ መስከረም 15 አቡነ ፍራንሲዝ ሊቀጳጳሳት ዘካቶሊካውያን ለዓለም መሪዎች በመንግሥታቱ ድርጅት መናገሪያ ላይ ቆመው መልእክታቸውን ሲያስተላልፉ ከብርቱ ጉዳዮቻቸው መካከል አንዱ ይኸው የዓለማችን ዕጣ ፈንታ ጉዳይ ይሆናል ተብሎ ታስቧል። ቴክኖሎጂ ለአካል ጉዳተኞች እንግዳለኝ። ሐና በቀለ ትባላለች። ዐይነ ስውር ነች። የውስጧ ብርሃን ግን ለዐይናማዎችም የሚያበራ እንደሆነ የሚታይባት ወጣት ነች። በቅርቡ ዋሽንግተን ዲሲ ላይ ተካሂዶ በነበረው የፕሬዚዳንት ኦባማው የወጣት አፍሪካውያን መሪዎች የ2015 ስብሰባ ላይ ነው ያገኘኋት። እስኪ ጥቂት ከእርሷ ጋር ለተወት። ሀና በቀለ የት ነው ምትሰሪ? በመደበኛነት የምሰራበት መስሪያ ቤት ኢትዮጵያን ናሽናል ዲስቢሊቲ አክሽን ኔትወርክ ይባላል። ሀያ ስድስት ድርጅቶች በአካል ጉዳተኞች ላይ የሚሰሩ በኢትዮጵያ በሙሉ ያሉ ድርጅቶችን በአባልነት የያዘ ህብረት ነው። በዚህ ህብረት ውስጥ ስራ አስኪያጅ ሆኜ ነው ማገለግለው። ለአይነ ስውራን ወይ ደግሞ በከፊል ለሚያዩ የኮምፒውተር ስልጠና ሰጣለሁኝ። ይህ ስልጠና የሚያካትተው የተለይ ወርድ ላይ መጽሀፍ ማንበብ እንዲችሉ ኢንተርኔት መጠቀም እንዲችሉ የሚያስችላቸው ነው ማለት ነው ምክንያቱም ብዙ ጊዜ ስናይ ለአይነ ስውራን ብዙ ቴክኖሎጂዎች ምቹ አይደሉም በሀገራችን ያሉት ስለዚህ ይሄንን በመጠቀም ሌሎች ጓደኞቻቸው በትምህርታቸው ብዙ መጽሀፍቶችን ያገኛሉ ብዙ ነገር ከኢንተርኔት ጎግል አድርገው ያወጣሉ መረጃ ያገኛሉ አይነ ስውራንን በምንመለከትበት ጊዜ ግን ለቴክኖሎጂ ያለን እውቀት ዝቅተኛ ስለሆነ ሆነ ወይ ደግሞ በሀገራችን ስላልተስፋፋ ሁልጊዜ ሰዎችን ነው እንዲያነቡልን እንዲጽፉልን ምን ጠይቀው ማለት ነው። ስለዚህ ይሄንን የሚያስወግድ ነው ይሄ ቴክኖሎጂ። ጃውስ ሶፍትዌር ይባላል፣ ስክሪን ሪደር እንለዋለን። ያ ማለት ልዩነቱ ማንኛውም ኮምፒውተር ላይ ይሄ ሶፍትዌር ይጫናል ከተጫነ በኋላ በድምጽ ነው እያንዳንዱን ነገር የምንነካውን ነገር ይነግረናል በዛ መሰረት ከሌሎች ጋር ያለን ልዩነት ምንድን ነው የሚሆነው እኔ ሰማለው የሚያዩት ሰዎች ደግሞ አይተው ስክሪኑን ይረዳሉ ማለት ነው ልዩነቱ ያ ብቻ ነው የሚሆነው ማለት ነው ስለዚህ ማንኛውንም ነገር የምንፈልገውን ነገር መጠቀም መረጃ ማግኘት ይቻላል ማለት ነው ስለዚህ ይሄንን እውቀት እንዲያገኙ ተማሪዎች በሃይ ስኩል እንዲሁም ደግሞ በዩኒቨርሲቲ ደረጃ ያሉ አይነስውራንን ስልጠና በመስጠት ራሳቸውን እንዲችሉ ከጥገኝነት ነጻ እንዲሆኑ የሚያስችላቸው ነው የሚሆነው ማለት ነው። በነገራችን ላይ አዲስ አበባ ውስጥ አንድ አዳፕቲቭ ቴክኖሎጂ ሴንተር ፎር ዘ ብላይንድ የሚል ተቋም በአንድ ወቅት ተቋቁሞ ነበረ። ከዚህ ጋር ግንኙነት አላችሁ እናንተ? እኔ ለመጀመሪያ ጊዜ ይህንን የኮምፒውተር ላይ የመስራትን እውቀት ያገኘሁት ከአዳፕቲቭ ቴክኖሎጂ ሴንተር ፎር ዘ ብላይንድ ከሚባለው ድርጅት ነው። አናን ይዠሎ መለሳለሁ። ለዛሬ ጊዜ አበቃ። ከቪኦኤ ተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ሰሎሞን አባተ ነኝ። ጤና ይስጥልኝ አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏቸውን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ደግሞ ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይልሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማ ጊዜር ነኝ። መልካም ምሽት። Say what I'm saying, Sen que ono No understand me So uraso machiwashan zarem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 え <music>